በግንቦት በኢትዮጵያ የሚካሄደው የሕዝብ ተወካዮች ምክር ቤት ምርጫ የመራጮች ምዝገባ ትናንት ተጠናቋል። የተፎካካሪ ፓርቲዎች የምረጡኝ ዘመቻ ዛሬ ይጀምራል ወይም ተጀምሯል። በዚህ ምርጫ ከሚሳተፉ የተቃዋሚ ፓርቲ መሪዎችና እጩዎች መካከል የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት በእጣ ከእጩነት መሰረዛቸው ተገልጿል። ሌሎች ከሁለት መቶ በላይ እጩዎች በተለያዩ ሰበብ አስባቦች ከእጩነት መታገዳቸውን ሊቀመንበሩ ለአሜሪካ ድምጽ ራዲዮ ገልጸዋል። ምርጫ ቦርድ አቶ ይልቃል በእጣ ከውድድር ውጭ መሆናቸውን ገልጾ፣ ሌሎች ከምርጫው የተገለሉ እጩዎች የሌሎች ፓርቲዎች አባላት እንጂ የሰማያዊ ፓርቲ አባላት አይደሉም ብለዋል። ጉዳዩ የሚመለከታቸውን ሁለት ወገኖች አወያይተናል ተወያዩ። አቶ ይልቃል ጌትነት ማምሻውን ለዝግጅት ክፍላችን የሰጡት መግለጫ ይቀጥላል። ሄኖክ ስማ እግዚአብሔር ነው ያነጋገራቸው። አንድ ለየት ያለው ነገር እኔ ከእጩነት መገለል አንድ አዲስ ነገር አለ። ከዛ በፊት ግን ባለፈው ሳምንት ሰባት ቀን ያህል በተከታታይ በዘመቻ በሚመስል መልኩ እጩዎቻችን ይሰረዙ ነበረ ለሚሰረዙበት ደግሞ ምርጫ ቦርድም ሄደን ስንጠይቅ በደብዳቤም ስንጠይቅ በዚህ ምክንያት ነው እና አዋጁ ይህንን ነገር ስለማይፈቅድ ነው የሚል አንድም ነገር ማግኘት አልቻልንም። እና በአጠቃላይ የሆነው ነገር ሁሉ ሕገ መንግስታዊ መብታችንንም የሚጥስ ነው፣ መሰረታዊ የሆነ የፖለቲካ መብትንም የሚጥስ ነገር ነው እየሆነ ያለው። እንግዲህ በዝርዝር እንመጣበታለን። የሕጉን ጉዳይ ግን እርስዎ እንዴትና በምን አይነት ሁኔታ ነው ከምርጫው እጩነት የተሰረዙት? እንግዲህ የሚባለው በጣ ሆኖ ነው የተባለው። በነገራችን ላይ እኔ አልነበርኩም ነበረ፣ ግን የእኛ ሰዎችም እዛው አካባቢ ተገኝተው ነበረ። የተነገረኝ ነገር ምንድን ነው እጣው አልወጣልህም የሚል ነው። ስለዚህ እጣው አልወጣሎ ተም ማለት ነው። አዎ በጣም ሆኑን ደግሞ በእኛ በአሰራር ደረጃ እንደማንቀበለው መሰረታዊ የሆነ የሰዎችን የመምረጥና የመመረጥ መብት እንደሚከለክል የህገ መንግስቱንም ድንጋጌዎች የሚጥስ ስለሆነ ከህገ መንግስቱ የሚጻረር ደግሞ ማንኛውም አዋጅም ሆነ መመሪያ በአንቀጽ ዘጠኝ በህገ መንግስቱ መሰረት ተቀባይነት እንደሌለው ያንን ሪማርክ አለ ጉባኤ ላይ አስመዝግበው ወጥተዋል ማለት ነው። የእኛ ሰዎች በምን አይነት አሰራር ነው የምርጫ ምዝገባና የእጩዎች ተወዳዳሪነት። የዜጎች የመመረጥ መብት የእድል ጉዳይ ነው። እሱ እኮ ነው የሚደንቀውም ነገር አሁን እኛም ያለው ምርጫ ከተባለ አንድ ፓርቲ ያንን ምርጫ ሲወዳደር የዛን ፕሮግራምና አላማ የሚደግፉ የፓርቲው ደጋፊዎች እና አጠቃላይ ህዝቡ አለ እንዲሁም ደግሞ ፓርቲው የሚያቀርባቸው ወኪሎች የመመረጥ መብታቸው አለ ይሄ ከሆነ እጩዎች እንኳን በዛ አካባቢ በዙ ቢባል የማጣሪያ ምርጫ ተደርጎ በየደረጃው ወደ ዋና ምርጫ ይገባል እንጂ አንድን የፖለቲካ ውክልና ያለው እና በከፍተኛ ኃላፊነት ያለን ሰው እጣ ስላልወጣልህ ለእጩነት አትቀርብም የሚለው ነገር በየትኛውም መመዘኛ ለእኔ ተቀባይነት የለውም እና በጣ ሆነ ማለት ነው። እንግዲህ የፖለቲካ ተሳትፎ በአጠቃላይ ወደ ህጉ እንመጣለን። ግን ይሄስ የእጣ አወጣጦ ስነስርዓት ግልጽነት ያለው ነው? እርስዎ በስፍራው ነበሩ እጣው ሲወጣ? እኔ አልነበርኩም። ግን በጣም ወጣቱ ላይ ብዙ ችግር ያለ አይመስለኝም። ሆነስ እጣ መሆኑ መጀመሪያ በመርህ ደረጃ ተቀባይነት የለውም ነው። ምክንያቱም ይሄ እጣው ትክክል ነው አይደለም የሚለው ማይነት ነው። ሁለተኛ ነገር ደግሞ በጣም አስቂኝና አስገራሚ የሚሆነው ከዚህ በፊት በምርጫ የተሳተፉና ስድስት በደረጃ ውጤት ያመጡ ያለምንም እጣ ያልፋሉ ነው የሚለው ኢሕአዴግ ድሮ በመሳተፉ ወይም ቅንጅት የሚባል ፓርቲ ድሮ በመሳተፉ አሁን የአዲሱ ቅንጅት ወይም አዲሱ አንድነት ድሮ በመሳተፉ ብቻ ደረጃ ተሰጥቷቸው ያለምንም ችግር ያልፋሉ ነገር ግን እንደ ሰማያዊ አይነት ፓርቲ ደግሞ ምንም ያህል ድጋፍ ቢኖረው ወጣ ስላልወጣለት ተብሎ እዛ አካባቢ ያለውን ሰው ሰማያዊን የመምረጥ መብትም ሰማያዊም እና እኔም የመመረጥ መብታችንን የነፈገው በምንም ተቀባይነት የለውም። መሄዶ የሰማያዊ ፓርቲ ምን ያህል ተወዳዳሪዎች እጩ ተወዳዳሪዎች ተሰረዙበት? በአጠቃላይ እንግዲህ እስካሁን ድረስ አልቆምም። አሁን እኛ ችግራችን ምንድን ነው? ባለፈው ሳምንት መጨረሻ አካባቢ ድረስ ሁለት መቶ ያህል ነበሩ እንደ ተሰረዙ ማውቀው ነው። ነገር ግን አሁን በቅርብ ጊዜ ዛሬም ትግራይ አካባቢ ያሉ አምስት እጩዎቻችን የሌላው ሲለጠፍ የኛ እንዳልተለጠፈ እና አቶ አስገደ ታዋቂ ሰው ናቸው። እሳቸውን ጨምሮ ለክልል ምክር ቤት ተወዳድረው ነበር። መቀሌ ውስጥ እንዳልተለጠፈ ገልጸውልኛል። እንዲሁም ደግሞ ሰሜን ጎንደር አካባቢ ያለ ሰው ከመስሪያ ቤት ልዩ ደብዳቤ ካላመጣ ተብሎ እንደታገደ ደርሶኛል። ጉጂ አካባቢ ያሉ ቦረና ጉጂ አምስት የምርጫ ክልሎች አካባቢ እንደዚሁ እንዳልተለጠፈላቸው ሰምቻለሁ እና ከጊዜ ወደ ጊዜ ወደ ቅጽ አራት እስካላለቀ ድረስ ምዝገባው በይፋ እስካልተለጠፈ እና መታወቂያ እስካልተሰጠ ድረስ የመሰረዙ ነገር ተጠናክሮ ቀጥሏል ማለት ነው። እንግዲህ ባለፈው ዓርብ ሁለት መቶ ብለዋል ሲደመር አምስት ትግራይ ውስጥ ከዛ በኋላ እንግዲህ ከ206 እርሶን ሲጨምር ደግሞ 207 ና ከዛ በላይ ሆነ ማለት ነው። ይሄ የሆነው ለአድማጮቻችንም ለማብራራት ያህል የተሻሻለው የኢትዮጵያ ምርጫ ህግ በ532 እዝባር 1999 አንቀጽ 49 የእጩዎች ብዛትን ስለመለየት በሚል ርዕስ የሰፈረ አለ። እሱን ለአድማጮቻ ነባለሁ። ባንድ ምርጫ ክልል ለህዝብ ተወካዮች ምክር ቤት ለመመረጥ የሚወዳደሩ ፓርቲዎች ከ12 1 መብለጥ የለባቸውም ይላል። ሁለት። የእጩዎች ብዛት ከ አስራ ሁለት ከበለጠ የፖለቲካ ድርጅቶች በቅድሚያ በእጩነት እንዲመዘገቡ ይደረጋል። ሶስት። በፖለቲካ ድርጅቶች የቀረቡ እጩዎች ከ አስራ ሁለት በላይ ከሆኑ ባለፈው ምርጫ ከፍተኛ ድምጽ ላገኙ ከ ስድስት ለማይበልጡ ድርጅቶች ቅድሚያ ይሰጣል። ቀሪዎቹ የፖለቲካ ድርጅቶች በእጣ ይለያሉ ይላል። እኔ ብቻ ነው በዛ ሁኔታ፣ አዲስ አበባ ብቻ ነው እንደዚህ አይነት ነገር ያለው እንጂ ሌላው ክፍለ ሀገር ያለው በሙሉ ምንም ምክንያቱ በማይታወቅ ሁኔታ ነው የተሰረዘው እንጂ እጣ ውስጥ የገባ እጣ ውስጥ ውድድር ያለው አዲስ አበባ ላይ ብቻ ነው ካስራ እንጂ እንደውም ሁለት ፓርቲ ሶስት ፓርቲ ብቻ ነው ሌላ ክፍለ ሀገር ላይ ያለው። ስለዚህ እኔን እና እዚሁ አዲስ አበባ ሌሎች አራት ሰዎችን ጨምሮ የተደረገ ነገር እንጂ ይሄ ከሁለት መቶ በላይ ያለው እጩ ስረዛ ይሄንን የሚመለከት ነገር አይደለም። እርሶ እንዴት ነው የሚያዩት? ይሄንን ቅድም አስረድተዋል። በህጉ መሰረት እንደዚህ ሆኖ በተለይ ደግሞ የርሶ ምርጫ ውድድር ውስጥ ከሚሳተፉ የፖለቲካ ፓርቲዎች በተለይ ድምጾትን አሰምተው በስፋት ሲንቀሳቀሱ የነበሩ የፖለቲካ መሪ ኖት እና የእርሶ ተነጥሎ መውጣት የአሰራር ግልጽነት የህግ ችግር እንዳለ ገልጸዋል። አሰራሩንስ እንዴት ነው የሚያዩት? እኔ ከአሰራር የበለጠ መሰረታዊ የሆነ የህግ ግድፈትን ትልቁም ነገር እሰጣለሁ። ምክንያቱም እኔ የፖለቲካ ሰው ነኝ። በህግ ጉዳዮችና በመርህ ጉዳዮች ነው እንጂ የማየው፣ ጣፊ ወጣ ቃለ ጉባኤ ተይዞ ነበር ወይ ማን ነበረ እንደዚህ አይነት ነገሮች የሚሉት በጣም ቴክኒካልና ዝቅተኛ ደረጃ ላይ ያሉ ናቸው። እኔ ግን የዲሞክራሲና የፖለቲካ ታጋይ እንደመሆኔ እነዚህ ነገሮች የእኔን የመመረጥ እንዳንድ ግለሰብ ህገ መንግስታዊ መብቴን የፓርቲዬንም መብት እና እዛ ቦታ ላይ ያሉ የሰማያዊ ደጋፊዎችን እና የሰማያዊን ለመምረጥ የሚፈልጉ ሰዎችን መብት የገደበ ስለሆነ ታች ባለው ቴክኒካል ጉዳይ ላይ ወርጄ ለመነጋገር አልፈልግም። እሱም አይደለም የአንድ የፖለቲካ ፓርቲ ዓላማ፣ በዛ ደረጃ ወርዶ አይደለም ነገሮችን የሚያየው። ያ ህግ ከህገ መንግስት ውጭ የሆነ ህግ ነው። በምንም አይነት ከህገ መንግስቱ ውጭ የሆነ ህግ ደግሞ ተቀባይነት የለውም። እውነተኛ ህግና ፍርድ ቤት ቢኖር ኑሮ ይሄ ህግ ተገዝተን በዚህ ሁኔታ ልንለይ አንችልም ነበርና ይህንን ህግ እኔ እንደውም ኢትዮጵያ ለህግ ሲሪየስ እንዳልሆነች እና ዝም ብሎ በዘፈቀደ የወጣ ህግ ስለሆነ እንደ ሀገር ደረጃም የሚያሳፍርና ለኢትዮጵያን የሚያውቁና በሌላ ዓለም ፖለቲከኛ ለሆኑ ሰዎች ሁሉ በታሪክ የሚያስቅብንና የሚያሳፍርን ነገር ነው ብዬ ነው ማለት ነው። እንግዲህ በስተ መጨረሻ በተለያዩ ክፍለ ሀገሮች ከምርጫው የተሰረዙት እጩ ተወዳዳሪዎችን በተመለከተ የምርጫ ቦርድ ጽህፈት ቤት ኃላፊ አቶ ነጋዶ ፊሳ የተሰረዙት የሌሎች ፓርቲ አባላት እንጂ የሰማያዊ ፓርቲ አባላት አይደሉም ብለዋል። እስቲ እንስማ ከሳቸው አሁን እኛ አሁን ባለበት ደረጃ አንድም የሰማያዊ ፓርቲ እጩ ተሰርዞ ከሆነ በተጨባጭ ማስረጃ ሊቀርብ ይችላል። ተገቢ ማስተካከል ሊወስድ ይችላል። የሆነው ግን የቦርዱ በማቋቋም አደረጃጀት ትብብር በሚል የሌሎች ፓርቲ አባላት በሰማያዊ ፓርቲ የተመዘገቡበት ሁኔታ ነው ያለው። የኦሞ ሕዝቦች ዲሞክራሲያዊ ድርጅት ደቡብ ኦሞ አካባቢ ያስመዘገበው ሀያ አራት እጩ ተሰርዞብኛል የሚለው የሰማያዊ ፓርቲ እጩዎች አይደሉም፣ የሰማያዊ ፓርቲ አባላት አይደሉም። የኦሞ ሕዝቦች ዲሞክራሲያዊ ድርጅት አባላት ናቸው። አቶ ይልቃል አቶ ነጋዶ ፊሳ አስቀድመው ለገለጹት ምን አይነት መልስ ይሰጣሉ? ሁኔታው ምንድን ነው? አንደኛ አንተ ይህንን ነገር የምርጫ አዋጁን ካየኸው ሄኖክ አንድ እጩ ለመራጭነት ሲመዘገብ ለእጩነት ሲቀርብ ምን ምን ሪኳይርመንት ያስፈልጋል የሚለውንም ልክ አሁን እኔን በጣም አውደቅን የህጉ አስተዳደር እንደሆነ ካየኸው፣ መጀመሪያ አንድ እጩ ሆኖ ለመቅረብ አንድ ሰው የሚያስፈልገው ዋናው በግንዱ ላይ መነጋገር ካለብን፣ እድሜው ከሀያ አንድ አመት በላይ መሆን፣ ዜግነቱ ኢትዮጵያዊ መሆን በህግ መብቱ ያልተገፈፈ መሆን፣ የፖለቲካ ፓርቲ ዕጩ ሆኖ መቅረብ ከፈለገ በከፍተኛ አመራር የተፈረመ ደብዳቤ፣ ይሄም ግለሰብ ደግሞ ያን ፓርቲ ወክሎ ለመወዳደር የፈረመበትና ቃል የገባበት ደብዳቤ ናቸው የሚያስፈልጉት። ስለዚህ የሌላ ፓርቲ አባል መሆን አለመሆን በዚህ አንቀጽ መሰረት ያሰርዛል የሚል አንድም ቦታ በአዋጅ ውስጥ የለም። የመጀመሪያው ነገር። ሁለተኛ ነገር ሰማያዊ ፓርቲ አባል ለመሆን አለመሆን እኛንን አባሎቻችን የምናውቃቸው እንጂ ማንም ሊሆን አይችልም። አባሎቻችን ናቸው ብለው ፈርመው፣ አባሎቻችን ናቸው ብለን ጽፈንላቸው እነዚህ ሰዎች በምን በምን መስፈርት፣ በምን ሁኔታ ምርጫ ቦርድ የሌላ አባል ናቸው ሊል እንደሚችል አላልክ ወይም ደርጊ ሰፋ ፖለቲካሊ ኢንኮሬክት እንደሚባለው እንደመሰለው እሱ የሰማያዊ ፓርቲ አባል መሆን አትችሉም የሚላቸው ሰዎች ካሉ እኔ እንደ የሚያስቅ ነገር ነው። በምንም አይነት መመዘኛ የእኛ አባል ያልሆንን ሰው አልጻፍንም። የእኛ አባሎች ናቸው በሙሉ በአጠቃላይ እንግዲህ ሁኔታውን በሚመለከቱ ጊዜ በግንቦት ወር ከሚካሄደው ምርጫ አስቀድሞ እንግዲህ ከዚህ በፊት በመኢአድ በመላው ኢትዮጵያ አንድነት ድርጅት እንዲሁም አንድነት ለፍትህና ለዴሞክራሲ ፓርቲ፣ ለሌሎች አካላት እውቅና ተሰጥቶ ፓርቲዎቹ የአመራር ልዩነት እንደተፈጠረ ተደርጎ ተከፍለናል በማለት ድምጻቸውን ሲያሰሙ ቆይተዋል። ውይይትም አሰናድተናል። በዚህ ዙሪያ እርስዎን ያካተተ እንዲያው በአጠቃላይ የምርጫ ድባቡን ሲመለከቱ፣ አሁን ደግሞ በእጣ እርስዎ ከምርጫ እጩነት መሰረዞትን ሲመለከቱ፣ በፓርቲዎት ያለውን ሁኔታ ሲመለከቱ ይሄ ምርጫ ምን አይነት ፋይዳ አለው? ያሳደረባችሁ ስሜትና ተጽዕኖ ምን ይመስላል? እንደ ፓርቲ፣ እንደ ተወዳዳሪ ደግሞ እርስዎ። አዎ፣ እንደ ፓርቲም ሆነ እንደ አንድ ዜጋ ባጠቃላይ ሳየው በኢህአዴግ በኩል ለመድበለ ፓርቲ ዲሞክራሲ ያላቸው አስተሳሰብና እምነት በጣም ሩቅ ሩቅ መሆኑና ገና መሆኑን ሁሉንም ሂደቶች የሚፈልጓቸው ለራሳቸው መንግስት ይሁንታ ለማግኘት እና ድጋፍ ሰጪዎቻቸውና ዓለም አቀፍ ማህበረሰብን ለማታለል እንጂ የምር በመድበለ ፓርቲ ዲሞክራሲ ሰላማዊ በሆነ የስልጣን ሽግግር እንደማያምኑ በሰፊው ተረድቼበታለሁ። ይሄ ማለት ግን ሰላማዊ ትግል ላስጨራሽ ነው። እውጣ ውረድ አለበት። መውደቅ መነሳት አለበት። ለዛ ተጠናክረን ስራችንን ይሄንን የኢህአዴግን አመለካከት የሚመጥን አይነት የሰላማዊ ትግል ለማድረግ ዝግጁ ነን። በኢህአዴግ በኩል ግን ያለው ነገር እጅግ እጅግ በጣም በፍርሀት እና ከጫካ ይዞት የመጣው አመለካከት ከጊዜ ወደ ጊዜ እየተገለጠ እንደሆነ እና ምርጫ ሁሉ ከማስመሰል አልፎ በለየለት ሁኔታ ዲሞክራሲያዊ እንዳልሆነ የሚያሳይ ነገር ነው። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ለሰጡኝ ማብራሪያ አመሰግናለሁ። እግዚአብሔር ስጥልኝ ነው፣ አመሰግናለሁ የኢትዮጵያ ምርጫ ቦርድ ጽህፈት ቤት ኃላፊ አቶ ነጋዱ ፊሳ አዲስ አበባ ለሚገኘው ዘጋቢያችን ለእስክንድር ፍሬው በሰጡት መግለጫ ግልጽ በሆነ እጣ አወጣት አቶ ይልቃል ጌትነት ከምርጫው መሰናበታቸውን አስረድተዋል። ሂደቱ በየምርጫ ክልሉ ነው የሚሰራው። ግን ኢንጂነር ይልቃልን ጨምሮ የሌሎቹም ፓርቲዎች የተሰራበት ሁኔታ አንደኛ፣ በየምርጫ ክልሉ ለሁሉም የፖለቲካ ፓርቲዎች ጥሪ ተደርጓል። በስልክም በደብዳቤም ማለት ነው እንዲገኙ ተደርገዋል። በእጣ አወጣጡ ላይ እንዲገኙ ነው። አዎ፣ የእጣ አወጣጡ ስነ ስርዓት ላይ እንዲገኙ የህዝብ ታዛቢዎችም እንዲገኙ፣ ሂደቱ የሚዲያም አካላት እንዲገኙ ተደርገዋል። ስለዚህ ምንም የሚያከራክር አይደለም። ባለፈው ምርጫ ከተወዳደሩት የፖለቲካ ፓርቲዎች ውስጥ እጩ ካመዘገቡት ፓርቲዎች ውስጥ ትልቅ ድምጽ ያገኙት እነማን ናቸው ተብሎ ይለያል ማለት ነው። ስለዚህ በግልጽ ይጻፋል ስንት ስንት ድምጽ እንዳገኙ አንዳንዶቹ የፖለቲካ ፓርቲዎች ደግሞ ባለፈው ምርጫም ያልተወዳደሩ የፖለቲካ ፓርቲዎች ሊኖሩ ይችላሉ። ሁለት ሺህ ሁለት ማለት ነው። ከዚህ ውስጥ አንዱ ሰማያዊ ፓርቲ ነው። ስለዚህ አዲስ ፓርቲ ነው፣ ምንም ድምፅ እንደሌለው ይታወቃል ማለት ነው። ስለዚህ ምንድን ነው የሚሆነው? ባለፉት ምርጫ ትልቅ ድምፅ ያገኙት ፓርቲዎች እንደየደረጃቸው ስድስቱ ከተለዩ በኋላ ከስድስት በኋላ ያሉት እጣ እንዲያወጡ ይደረጋል። ስምንቱ ማለት ነው። የ14 ከሆነ ያለው ለምሳሌ 14 ከሆነ ሊሆን ይችላል። ግን 17ም የተመዘገበታ አለ 18ም የተመዘገበታ አለ እነሱ ዕጣ እንዲያወጡ ይደረጋል። ስለዚህ ዕጣን ደግሞ ማንንም ኮምፕሌን ማድረግ አይቻልም። አይቻልም። ጉ በሚፈቅደው አግባብ የተሰራ ስራ ነው ምንም አድሎ የሌለበትና ሁሉም አካላት በተገኙበት ግልጽ በሆነ መስፈርት ነው የተከናወነው ሂደቱና በዚህ ደረጃ ሊቀርብ የሚችል አግባብነት ያለው ቅሬታ ታነ ብለን አንወስድም። የመጨረሻ ላርገዋት ወነጋ ግን እንደው ከዲሞክራሲያዊነት አንጻር ዲሞክራሲያዊ ስራ ከመገንባት አንጻር እንደዚህ አይነት ህጎች አሁን ከአስራ ሁለት በላይ ፓርቲዎች በአንድ የምርጫ ክልል መወዳደር አይችሉም የሚለው ነገር ቅሬታዎች ሲያስነሳ የመጀመሪያ ጊዜ የሆነው እንዴት ነው የሚታየው በእናንተ? ምናልባት የመወዳደርን እድል አይገድብም ወይ? እንግዲህ ይሄ አዲስ አሰራር አይደለም። ከዚህ በፊትም የተሰራበት አሰራር ነው። አዲስ አበባ ላይ ማዕከል እንደመሆኑ ዋና ከተማ እንደመሆኑ የሀገራችን ውስጥ ያሉት የፖለቲካ ፓርቲዎች አዲስ አበባ ላይ ብዙዎቹ ያዝመዘግባል። ስለዚህ ይሄ አዲስም አይደለም ሁለት ሁለት ላይም በተመሳሳይ እጣ የወጣበት ሁኔታ አለ። ዘንድሮም ያንኑ ነገር ነው ያደረግነው። እኛ እንግዲህ እንደ ኢትዮጵያ ብሔራዊ ምርጫ ቦርድ ህግ አስፈጻሚዎች ነን። ህጉ በተለይ ለህዝብ ተወካዮች ምክር ቤት አስራ ሁለት እጩዎች ናቸው በአንድ ምርጫ ክልል መወዳደር የሚችሉት። ከዚህ ሊበልጥ አይገባም ስል ህግ አውጪው ብዙ ምክንያቶች ይኖራሉ በዚህ ደረጃ ሲገድብ። ግን በዚህ ዙሪያም ህግን ተከትሎ መስራት አንድ ነገር ሆኖ ለአንድ ምርጫ ክልል አንድ ተወካይ ለህዝብ ተወካዮች ምክር ቤት ለማውጣት የሌሎቹን አገሮች ተሞክሮ በምናይበት ጊዜ ያን ያክል ከዛ በላይ የሆነ ፓርቲን በአንድ ምርጫ ክልል ላይ ማወዳደሩ ዝም ብሎ ድካም የህዝብ ድምጽ መከፋፈል ነው እንጂ ምንም የሚያመጣው ውጤት የለም ብዬ ነው ማስበው። አቶ ነጋ ዱፊሳ የኢትዮጵያ ብሔራዊ ምርጫ ቦርድ ጸሐፊና የጽህፈት ቤት ዋና ኃላፊ፣ በጣም አመሰግናለሁ ስለ ጊዜዎት። በአሜሪካ ድምጽ ሬዳ አድማጮች ስም እኔም በጣም አመሰግናለሁ።